በሶማሊያ መንግስት አንጻር የሚዋጋው የአሸባብ ሚሊሻ ቡድን በ2003 ዓ ም ከዋና ከተማ ከሞቃዲሾ ተከፍቶ ቢወጣም በፈንጅ የሚጥላቸውን ጥቃቶችና ግድያዎች አላቋረጠም። በጎረቤት አገር ኬንያ ላይም አልፎ አልፎ የሽብር ጥቃት ፈጽመዋል። በ22 ሺህ ጠንካራ የአፍሪካ ህብረት ጓድ የሚረዳው የሶማሊያ ጦር ሰራዊትና የአሜሪካ አብራሪ የለሽ የጦር አውሮፕላን ከቅርብ ወራቶች ወዲህ በአሸባብ አንጻር ጥቃታቸውን አጠናክረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በአልሸባብ ላይ ጠንካራ ወታደራዊ እርምጃ እንዲወሰድ ካዘዙ ስድስት ወራት ሆነዋል። ሰዎች ከብዙ ጊዜ አንስተው በድርቅ በመሰቃየት ላይ በሚገኝባቸው አክራሪው አሸባብ በሚቆጣጠራቸው አካባቢዎች አ አሁን የዩኤስ አሜሪካ የምታካሄደው ጥቃት ብዙ እያነጋገረ ነው። ምክንያቱም አሜሪካና ሶማሊያ በአሸባብ አንጻር በጋራ በጀመሩት ጥቃት ብዙ ሲቪሎች ተገለዋል። ይህም አስቸኳይ እርዳታ በሚያቀርቡ ወገኖች ስራ ላይ እክል ደቅነዋል በሚል ከእርዳታ ሰጪዎች በኩል ብርቱ ወቀሳ አሰንዝረዋል። በጦርነቱ ምክንያት የተፈናቀሉ ስድስት መቶ ሺህ የሚሆኑ ሶማሊያውያን ከሞቃዲሾ ወጣ ብሎ በሚገኘው በድበዶ በተባለው የስደተኞች መጠለያ ጣቢያ ይኖራሉ። በዚህ ጣቢያ ግን ምግብና ውሃ ማግኘት ይከብዳል። የአንድ ልጅ እናት የሆነችው ፋጥማ ከሁለት ሳምንት በፊት ነው ወደ ካምፑ የመጡት ሁለቱም እርዳታ እየተጠባበቁ ይገኛሉ። አሸባብ በተቆጣጠራቸው ሰፈር በረሃብ ከመሞት የካምፑ ሕይወት እንደሚሻል ፋጥማ ትናገራለች። አሸባብ ከሃይማኖት የለሽ እርዳታ ከምንቀበል ብንሞት ይመርጣል። ሁሉም ሶማሊያውያን ግን አይደሉም ከረሃብና ከአሸባብ የሚሸሹት። ጥቂት ራቅ ብሎ ሌላ የስደተኞች ካምፕ ይገኛል። ማሪያን ከሞቃዲሾ 60 ኪሎ ሜትር ርቃ ከምትገኘው ከበሪሌ የተሰዳ በዚህ ካምፕ ትገኛለች። ከአንድ ወር በፊት የሶማሊያና የአሜሪካ ወታደሮች በፈጸሙት ጥቃት ከአስር ያላነሱ ሲቪሎች ተገለዋል። የማሪያ ባል ከተገደሉት አንዱ ነበር። ውጊያ ለእኛ የተለመደ ነገር ነው። ይሁንና ይህ እስካሁን ካየነው ሁሉ እጅግ የከፋ ነው። በመጋቢት ወር የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሸባብ ላይ የሚደረገው ጦርነት በልዩ ወታደራዊ ኃይል እንዲጠናከር አዟል። አሸባብ ባለፈው ዓመት ከ4200 ሰዎች በላይ ገለዋል። ከጥር ወር ወዲህ በሞቃዲሾ የተመሰረተው አዲሱ መንግስት የዓለም አቀፍ እገዛ ያገኛል። ይሁን እንጂ ሽብርተኝነትን ለመዋጋት በአሜሪካ አብራሪ የለሽ የጦር አውሮፕላን በመደገፍ በአሸባብ ላይ በጀመረው ዘመቻ ሲቪሉን ሕዝብ አደጋ ላይ እየጣለ ነው በሚል ይወቀሳል። አንድ የቀድሞ የአሸባብ አባል ጥቃት በሚካሄዱበት አካባቢ የሚኖሩ ሰዎች የመንግስትን ወታደሮች ልክ እንደ አሸባብ እንደሚፈሩ ገልጸዋል። ሰዎች መንግስትን አያምኑ። አሸባብ ሲቆጣጠራቸው በነበሩት ቦታዎች የሚኖሩ ሰዎች በመንግስት ጦር ዝርፊያና አስገድዶ መድፈር ተግባር እንዳይፈጸምባቸው ይፈራሉ። አሸባብም ይህንኑን የሰዎቹን ፍራቻ ለራሱ ጥቅም ላይ እያዋለ ነው። በተባበሩት መንግስታት የሶማሊያ ልዩ ልኡክ ሚካኤል ኬቲንግ የሶማሊያ ውዝግብ በወታደራዊ እርምጃ እንደማይፈታ ያምናሉ። የዩኤስ አሜሪካ ጣልቃ ገብነት ቢቀበሉም የአሜሪካ ዋና ትኩረት መንግስቱን ማጠናከር መሆን እንደሚገባው ገልጸዋል። በአሁኑ ጊዜ ከቦታቸው የተፈናቀሉ ሶማሌዎች በየቀኑ ሞቃዲሾ ከተማ ይገባሉ። ሰባት ሚሊዮን ብሎም ግማሹ የአገሪቱ ሕዝብ በአስቸኳይ እርዳታ ላይ ጥገኛ ሆነዋል።